ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ መስከረም 5 2013 ዓ ም ዝግጅታችን ጀመረ። በክረምቱ ወራት የጣለው ከባድ ዝናብ ኢትዮጵያ ውስጥ ወደ 600 ሺህ የሚጠጋ ቁጥር ባለው ሰው ላይ የበረታ የኑሮ ጫና ፈጥሯል። የተፈናቀለው ግን ከዚህ ውስጥ 217000 ገደማ ይሆናል። የሰላም ሚኒስትር ሙፈሪያት ከሚል ናቸው። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሮ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የሶማሌ ክልል መንግሥት ከክልሉ የጸጥታ ኃይሎችና ከሚመለከታቸው አካላት በስተቀር በሌሎች የክልሉ ነዋሪዎች እጅ የሚገኙ የጦር መሳሪያዎችን መሰብሰብ ጀምር ያለው ሲል አስታወቀ። አሁን በተመረጡ ስፍራዎች ተግባራዊ መሆን የጀመረው የጦር መሳሪያ ስብሰባ ወደፊት በሁሉም የክልሉ ዞኖች ተግባራዊ እንደሚደረግ ተገልጿል። የውሳኔው መነሻ በጎሳ ግጭት የሰው ሕይወት እየጠፋ መሆኑ ነው ተብሏል። አዲስ ቸኮል ከድሬዳዋ ቀጣዩን ዘገባ አድርሶናል። የሶማሌ ክልል ፍትህና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላሂ መሀመድ አብዲ የክልሉ መንግስት በአሁኑ ሰዓት በግለሰቦች እጅ የነበሩ ልዩ ልዩ የጦር መሳሪያዎችን መሰብሰብ ጀምሯል ብለዋል። በሰጥተት ያቅድ ናቸው። ምክንያት የጎሳ ግጭት የተወሰኑ ቦታዎች አለ። በሶማሌ ክልል ውስጥ በተለይም ትልጉሌድና ኪናስን መካከል የቆየ ግጭት ነበር። በእርቅና በሰላም አወርደን ህዝቡም የተፈናቅሉበትን አካባቢዎችን መለስናቸው ኑራቸው የሚሻሻሉበት ሁኔታዎቹ ፈጥረናል። ከዛ የተወሰነ ሰላም የማይፈልጉበት ሰዎች ሲኖር ግድያ፣ በስርቆት ምናምን በስቶበት አካባቢው እና ድጋሚ እንዳይፈናቀል እንዳይጋጩ እቅድ ነው። በዚህ ምክንያት ነው እና ሰሞኑን የተወሰነ ሰዎች ሞቶበት ያለፊት ከሁለት ጎሳዎች ግጭታቸው የነበረው አስታረቅ ናቸው እንዳይፈርሱበት ሰላም እንዳይደፍርስ ህግ በላይነት እንዲኖር ነው። እንደዚህ ያደረግ ነው። ባለፈው ሳምንት በጎሳ ግጭት የተነሳ የታጠቁ ግለሰቦች በቱሉ ጉሌድ ወረዳ በሰባት ሰዎች ላይ ግድያ መፈጸማቸውን ተከትሎ ውሳኔ እንደተወሰነ የገለጹት አቶ አብዱላሂ የቱሉ ጉሌድ ወረዳና በኦሮሚያ ክልል ስር የሚገኘው አጎራባች የጨናክሰን ወረዳ ላይ ትጥቅ የማስፈታቱ ስራ በሁለቱ ክልሎች ትብብር በጋራ እየተሰራ መሆኑንም አቶ አብዱላሂ ጨምሮ ተናግረዋል። እስካሁን ያስፈቱትን ትጥቅ መጠን ከመናገር የተቆጠቡት አቶ አብዱላሂ አብዛኞቹ ኤኬ 47 ወይም በተለምዶ ክላሽንኮቭ የሚባለው የጦር መሳሪያ ነው ብለዋል። ይሁንና መትረየስን ጨምሮ ሌሎች በግለሰቦች እጅ መኖር የሌለባቸው ከባድ መሳሪያዎችም በኅብረተሰቡ ውስጥ እንደሚገኙ ተናግረዋል። ሰላማዊ ነዋሪዎችን ትጥቅ ማስፈታት ወይም ህገወጥ የጦር መሳሪያዎችን የመሰብሰብ ስራ በፌዴራል ደረጃ ለዜጎች ሰላምና ደህነት ሲባል አዋጅ የወጣለት መሆኑን የሚናገሩት አቶ አብዱላሂ ክልላቸው አሁን የጀመረውም የዚሁ አካል ነው ብለዋል። የሶማሌ ክልል አብዛኛው ነዋሪ አርብቶ አደር ከመሆኑና ከቦታ ቦታ ሲንቀሳቀስ እንስሶቹ ለዘረፋ ወይም ሌላ ጥቃት ተጋላጭ ሊሆኑ ይችላሉ በሚል ታሳቢ ትጥቅ መያዛቸውን ከዚህ በፊት መንግስት እንደ ችግር ያየው ነበር። በአሁኑ ሰዓት ቱልጉሌድ አካባቢ በአራት ቀበሌዎች የተጀመሩት ትጥቅ የማስፈታት ስራ ወደፊት ህዝቡን የማሳመን ስራ እየተሰራ ደረጃ በደረጃ በሁሉም የክልሉ ዞኖች ይተገበራል ብለዋል። ከዚህ በተጨማሪ ድንበር አካባቢ የሚካሄዱ ህገወጥ የጦር መሳሪያ ንግድ ላይም ከፍተኛ ቁጥጥር እየተደረገ መሆኑን አቶ አብዱላይ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በተለያዩ ሀገሮች ከሚያገለግሉና በኢትዮጵያ ስልጠና ላይ ከነበሩ የሀገሪቱ አምባሳደሮችና ዲፕሎማቶች መካከል የተወሰኑቱ በኮሮና ቫይረስ መያዛቸውን ታማኝ የውጭ ጉዳይ ሚኒስቴር ምንጮች ለአሜሪካ ድምፅ አረጋገጡ። በቫይረሱ መያዛቸው የተነገራቸው አምባሳደሮች ቁጥር ይህን ያህል ነው ብሎ ለመናገር እንደማይቻል የገለጹት ምንጮቹ የተነገራቸው በየግላቸው በመሆኑ ድምሩን ማስቀመጥ አይቻልም ብለዋል። ቀደም ሲል ግን አስራ ሁለት ተብሎ ሲጠቀስ እንደነበረ ጠቁመዋል። ቆየት ብሎ የወጡ ያልተረጋገጡ መረጃዎች ደግሞ ቁጥሩን ሀያ አንድ አድርሰውታል። ሁኔታውን ለስልጠና ከመሰባሰባቸው ጋር ማገናኘት አይቻልም ያሉት የውጭ ጉዳይ ሚኒስቴር ምንጮቹ ከየትኛውም የሕብረተሰብ ክፍል ናሙና ሲወሰድ እንደሚሆነው ሁሉ ከአምባሳደሮቹ መካከል የተወሰኑት ላይ ቫይረሱ ተገኝቷል ነው ያሉት። ከተለያየ የዓለም አካባቢ መጥተው ለተሰባሰቡ ሰዎች ምርመራ ሲደረግ በቫይረሱ የተያያዙ መገኘታቸው የሚጠበቅ ነው ሲሉም አክለው ተናግረዋል። አምባሳደሮቹ ቢሾፍቱ ከተማ ኩሪፍቱ መዝናኛ ላይ በተካሄደው ስልጠና ላይ ለመካፈል የተጓዙ መሆናቸውን ነው ከአዲስ አበባ እስክንደር ፍሬው ያደረሰን ዘገባ ያመለከተው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኮቪድ-19 ዓለም አቀፍ ወረርሽኝ ድህነትን ለመቀነስ የተያያዙ ስራዎችን እና ዓለም አቀፍ የጤና ጥበቃ እርምጃዎችን እያጓተተ ነው ሲል አንድ አዲስ ሪፖርት አመለከተ። የቤልና ሜሊንዳ ጌትስ በጎ አድራጎት ድርጅት በየአመቱ ጎል ኪፐር ግብ ጠባቂ በሚል ርዕስ በሚያወጣው ሪፖርቱ ከዓለም አቀፉ ወረርሽኝ ወዲህ ወደ ከፋ የድህነት አዘቅት የወረደው ህዝብ ቢያንስ 37 ሚሊዮን እንደሚደርስ አመልክቷል። አሃዙ በጥቂት ወራት ውስጥ በ7 ከመቶ መጨመሩንም አክሎ ገልጿል። እንደ ኩፍኝ ለመሳሰሉ በሽታዎች መከላከያ መደበኛ ክትባት የሚሰጣቸው ህጻናት ባለፈው የአውሮፓውያን 2019 ከ80 ከመቶ በላይ ደርሶ የነበረው በዘንድሮ አመት ወደ 70 ከመቶ ማሽቆልቆሉን የጠቀሰው ሪፖርቱ ይህ ከ1990ዎቹ ወዲህ ታይቶ በማያውቅ መጠን ዝቅ ያለ አሃዝ እንደሆነ ገልጿል። በዓለም ዙሪያ የኮቪድ-19 ተጠቂዎች ቁጥር ወደ 30 ሚሊዮን እየተቃረበ ሲሆን ለህልፈት የተዳረጉት ከ928 ሺህ እያለፉ ነው። በበርካታ ሀገሮች የቫይረሱ ስርጭት እንደገና እየጨመረ መጥቷል። በመሆኑም ሀገሮቹ አንስተዋቸው የነበሩትን የእንቅስቃሴ እገዳ እርምጃዎች መልሰው እያጸኑ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ በአይሁዶች አዲስ ዓመት ዋዜማ የፊታችን አርብ ዕለት ጀምሮ በአገር አቀፍ ደረጃ ለሶስት ሳምንታት የሚጸና የእንቅስቃሴ እገዳ እሁለ ታውጀዋል። ትምህርት ቤቶች፣ ሆቴሎች፣ ምግብ ቤቶችና የገበያ አዳራሾች ይዘጋሉ። ነዋሪዎች ከቤታቸው ውጪ ከ500 ሜትር ርቀው እንዳያልፉ ተነግሯቸዋል። ቤት ውስጥ መሰባሰብ የሚቻለው አስር ሰው፣ ደጅ ለመሰባሰብ ደግሞ 20 ሰው ብቻ እንዲሆን ተወስኗል። ያበቃል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700ና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 5 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በብር ኖቶች ለውጡ ላይ እንነጋገራለን። ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የሥነ ምጣኔ ሀብት መምህር በንግድና ምጣኔ ሀብት ፕሮግራም ይዘናቸዋል። የኢትዮጵያ የመገናኛ ብዙኃን ፖሊሲና የሕግ ረቂቅ አስገራሚ የሚያደርገው ኢትዮጵያ እስከዛሬ የሚዲያ ሴክተርን የምትመራበት የራሷ የሆነ ሚዲያ ፖሊሲ የላትም ነበረ። በምን መሰረት ላይ ተመስርተው እንደሚወጡ አይታወቁም። ሚዲያን የተመለከቱት አዋጆች የሚዲያ ፖሊሲ መኖሩ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከዚህ በኋላ ሊወጡ የሚችሉ ሚዲያን የተመለከቱ ሕጎች ማዕቀፍ የሚሆን ነው። በዚህ ምሽት ዘገባለን። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በክረምቱ ወራት የጣለው ከባድ ዝናብ ኢትዮጵያ ውስጥ በ580 ሺህ ሰው ላይ የብረታ የኑሮ ጫና መፍጠሩ ተገልጿል። ከሁለት መቶ ሺህ በላይ ሰው መፈናቀሉም ተነግሯል። ጉዳቱ የደረሰው ከአቅም በላይ በመሆኑ እንጂ ካለመዘጋጀት ወይም ካለመጠንቀቅ አይደለም ብለዋል የመንግስት ባለሥልጣናት። መለስካቸው ማህዝር ዝራለሁ በኢትዮጵያ በ2012 ዓ.ም የክረምት ወቅት ከገባ ወዲህ የሚጥለው ዝናብ በአብዛኛው መደበኛና ከመደበኛ በላይ እንደሆነ በባለሙያዎች ሲነገር ቆይቷል። ይሄ ደግሞ ከቅርብ ሳምንታት ጀምሮ ወንዞች ገደባቸውን እየጣሱ ጎርፍ እንዲያስከትሉ አስገድደዋል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሜል እና የውሃ የመስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ትናንት በጠቅላይ ሚኒስትር ጽህፈት ቤት በጋራ በሰጡት ጋዜጣዊ መግለጫ እንዳስገነዘቡት ከሆነ የክረምቱ ከባድ ዝናብ በአንዳንድ የሀገሪቱ ክፍሎች ከአንድ መቶ ዓመት ወዲህ ታይቶ ያልታወቀ ነበረም። ከሀገሪቱ ከግማሽ በላይ በሆኑ ክልሎች ተጽዕኖ የዚያኑ ያህል የከፋ እንደሆነም ወይዘሮ ሙፈሪያት ካሚል ገልጸዋል። በአምስት ክልሎች ሀያ ሶስት ዞኖች እና በአርባ ወረዳ በሚገኙ ቀበሌያት ነው ይሄ ችግር የተከሰተው። ብዙዎቹ ቦታዎች ላይ በተሰራው የመከላከል ስራ እስካሁን ባለው ሊደርስ የሚችለውን ጉዳት የመቀነስ ውጤት የተገኘበት እንደሆን ማየት ይቻላል። በአምስት ክልል በሀያ ሶስት ዞኖችና በአርባ ገደማ ወረዳዎች እስካሁን ባለን ቁጥር አምስት መቶ ሰማኒያ ሺ ገደማ ሰው አፌክትድ ነው። በጎርፉ የተፈናቀለው ግን ከዚህ ውስጥ ሁለት መቶ አስራ ሰባት ሺ ገደማ ይሆናል። የውሃ የመስኖና የኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ለጋዜጣ ይህ አደጋ ከመከሰቱ በፊት የተፋሰሶች ከፍተኛ ምክር ቤት ከሚመለከታቸው የየክልሎቹ የስራ ኃላፊዎች ጋር በመሆን በቂ ዝግጅት እንዲደረግ ተሰርቷል ይላሉ። ለዚህ ማስረጃም ዘርዝረዋል። እንደ ማሳያ እንኳ ብንወስድ፣ ለምሳሌ የአዋሽ ወንዝ በኦሮሚያ ፓርት በኩል 57 ኪሎ ሜትር ያህል የዳይኮች ጥገና ሲደረግ ነበር። ይህንን የሚመጣውን የጎርፍ መጠን መቆጣጠር እንዲቻል ብዙ ስራ ተሰርቷል። በተመሳሳይ በአፋር ክልል ውስጥ የሰባ ሰባት ኪሎ ሜትር ያህል ርዝመት ያለው የዳይክ ጥገና እንደዚሁ ተሰርቶ ነበር። ይሁንና ከክረምቱ ክብደት አኳያ የተሰሩት ስራዎች ከፍተኛ አስተዋጽኦ ቢያደርጉም ሙሉ በሙሉ የተፈለገውን ውጤት ለማስገኘት እንዳልቻሉ ሚኒስትሩ አስረድተዋል። አደጋው በደረሰባቸው ስፍራዎች ሁሉም ከፍተኛ ርብርብ እንደተደረገ የገለጹት ዶክተር ኢንጂነር ስለሺ ቢያንስ ጉዳቱ ወደ ሰው ሕይወት ህልፈት እንዳይደርስ ማድረግ እንደተቻለ ጠቁመዋል። አክለውም በተለይ ችግሩ በእጅጉ በጠናበት በአዋሽ ተፋሰስ አሁን እየተከናወነ ያለውንና በአጭር ጊዜ ሊሰራ የታቀደውንም አስረድተዋል። ችግሩ መጠነ ሰፊነት በዚህ ልክ የሚለካ ሲሆን በአጠቃላይ በአፋር ውስጥ ወደ መቶ አርባ ስምንት ሺህ ዘጠኝ መቶ ሰዎች አፌክትድ ሆነዋል። ኦሮሚያ ውስጥ እንደዚህ ወደ ስልሳ ዘጠኝ ሺህ ሰዎች ነገር ግን የክልሎቹ መስተዳድሮች የመንግስት አካላትም ብርቱ እገዛ በማድረግ ላይ ናቸው። ያ በአንድ በኩል የሚታይ የአጭር ጊዜ መፍትሄ ነው። እንግዲህ ሰብሮ በወጣበት ቦታ ሁሉ ደግሞ አስፈላጊ የሆኑ ስትራክቸሮችን እንደገና በመስራት በመጠገን በተወሰነ በአጭር ጊዜ በሳምንታትና በጥቂት ወራት ውስጥ ወንዙን ወደ ቦታው መመለስና የተጎዳው አካባቢ ከጎርፍ ሽፋን ውጭ እንዲሆን ለማድረግ ብርቱ ስራ ይሰራል ማለት ነው። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ለአደጋው ቅድመ ዝግጅት በበቂ ደረጃ አልተደረገም፣ ከአደጋው በኋላም በቂ እርዳታ አልተሰጠም ለሚለው ትችት ምላሽ ሰጥተዋል። የህይወት ጉዳት በችግሩ ስፋትና ውስብስብነት ልክ ባያጋጠምም ዜጎች ተጎሳቁለዋል፣ ተቸግረዋል። ይሁን እንጂ የተሰራው ስራ በቂ አይደለም ይባላል ተብሎ ለተነሳው ጥያቄ ድጋፉ ተጠናክሮ መቀጠል እንዳለበት በመንግስት በኩል ተወስዶ ሁለንተናዊ ድጋፍ እየተደረገ ነው ያለው። የመከላከል ስራው ላይ ሰፊ ስራ ተሰርቷል። ቀደም እንዳነሳሁት በርካታ ቦታዎች ላይ ችግሩን ለመቀነስ የሚያስችል ውጤት አስገኝቷል። ከተገመተው በታች የሆነ ጉዳት አጋጥሟል። አንዳንድ ቦታ ደግሞ በዛ ከፍ ያለ ከተገመተው በላይ የሆነ ጉዳት አጋጥሟል። በተለይም በየጊዜው የጎርፍ አደጋ በሚታይባቸው ተፋሰሶች ላይ ወደፊት የሚሰሩና በዕቅድ የተያዙ ተግባራት እንዳሉ ያብራሩት ሚኒስትር ስለሺ ይህ የሀገሪቱ የውሃ ሀብት ከመርገምነት ወደ በረከትነት የሚቀየርበት ዘዴ በቅርብ እንዳለ አመልክተዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በደቡብ ክልል በኮንሶና በአሌ ወረዳ በመሬት ይዞታ ምክንያት ተቀስቅሶ የቆየው ግጭት እንደቀጠለ ሲሆን በዚሁ ምክንያት በዘመን መለወጫ ቀናትም ከሁለቱም በኩል አራት ሰዎች መገደላቸውን ቤቶች መቃጠላቸውን ነዋሪዎች ተናግረዋል። የመንግስት ባለስልጣናትን ጨምሮ ለግጭቱ ሰበብ ሆነዋል የተባሉ የፖለቲካ ሰዎች በህግ እንዲጠየቁ እየተደረገ ነው ሲል የክልሉ የሰላምና ጸጥታ ቢሮ ገልጿል። የደን መሬት ይገባኛል በሚል በተነሳው ግጭት የብዙ ሰው ህይወት የጠፋ ሲሆን ከ ሀያ ሺህ በላይ ሰው መፈናቀሉም ተነግሯል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። በኮንሶ ዞንና በአሌ ልዩ ወረዳ ዋሳኝ አካባቢዎች ሀምሌ 10 2012 ዓመተ ምህረት የተቀሰቀሰው ግጭት ዛሬም እንደቀጠለ ሲሆን ግጭቱ በሰው ህይወትና ንብረት ላይ ጉዳት አድርሷል ግጭቱ ባለፈው አርብ መስከረም 1 2013 ዓመተ ምህረት የኮንሶ ዞንና የአሌ ልዩ ወረዳ ነዋሪዎች በሚኖርባቸውና በሚዋሰኑባቸው በገዋዳ በቀርቀርተ በያና በደልቤ በጎርዝ እና በገርገማ ቀበሌያት ውስጥ ነው ተቀሰቀሰው። መንስኤውም በአለልዩ ወረዳ ቀርቀርተ ቀበሌ ውስጥ በቡድን የተሰባሰቡ ሰዎች አንዱን ወጣት ልጅ የመግደላቸው ወሬ ከተሰራጨ በኋላ መሆኑን የወረዳው ነዋሪዎች ተናግሯል። ከመስከረም አንድ ጀምሮ በሁለቱም ወገን በርካታ ቤቶች እየተቃጠሉ እንደሚገኙም ገልጸዋል። በግጭቱ በሁለቱም በኩል አራት ሰዎች የተገደሉ ሲሆን ቁጥራቸው በውል ያልታወቁ ሰዎችም ቆስለዋል። መንደሮችም እስካሁን ድረስ በእሳት እየጋዩ ሲሆኑ በአለልዩ ወረዳ በደልብና ቀበሌ የምትገኝ ሐሙስ የተባለች መንደር ሙሉ በሙሉ ወድማለች ብሏል። የአለልዩ ወረዳ የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ደመቀ ደሚስ። የቦሮዜ ቀበሌ ወደ ሶስት ኪሎስ መንደር የተቃጥሏል። የደልበና ጫማ ከስድስት ኪሎስ መንደር ሶስቱ ተቃጥሎ አልቀዋል። ሶስት ኪሎስ መንደር የተቃጠለ ነው። ከዛም የወደመ ንብረት ብዙ አልተቆጠረም። እስካሁን ግጭቱ ስላልተረጋጋ አለውን ንብረት አልተቆጠረም። የተቃጠለ ቤትም ቁጥሯቸውም አልታወቀም። የሰው የው ታሁን ያለነ ሁለት ሰው እንደሞተ ነው ከስለኛ አልታወቀም። እንደግማሽ ሰው አሁን ቤት እንደገባ የታወቁ ስለሆነ ይሬሳቸው አልተነሳም አለ የሚል መረጃ አለ። ወደግበት ቦታ ግጭቱን ማስቆም ያልተቻለበትን ምክንያት ተናግሯል። ወደኋላ ሲመለስ ኮንሶ ተከትሎ የመግባት ሁኔታዎች አሉ። ይሄ ነው ግጭቱ ሉላ ይረጋጋ እያደረጋለው የኮንሶ አመራር ጋር ግጭቱ ያለበት መሀል ለመሀል ገብተን ህዝቡን የማረጋጋት ና የመመለስ ስራ ለመስራት ሂደት ቢደረግን በነሱ በኩል ፈቃደኝነት ላይ አንተ መሰረተ ያው ባህር መግባት ሁኔታዎች ባህሪ ያሳያል ግጭቱ ሊባባስ ይችሏል ና ስለዚ አንድ ይሄ ነው። ከዛ ውጭ ህዝቡ ሁለት ሺህ ሦስት የተወሰነ ውሳኔዎች ነበሩ እነሱ ውሳ በኮንሶ ዞን የካራት ዙሪያ ወረዳ አስተዳዳሪ አቶ ካሳሁን ገረመው በወረዳው አርካይደና ም ገላቡ በተባሉ ሁለት ቀበሌያት ውስጥ የሚገኙ ከአምስት ሺህ በላይ ዜጎችም የሚደርስባቸውን ጥቃት በመፍራት ሸሽተው አካባቢውን ለቀው እየወጡ ናቸው ብለዋል። የጸጥታ ኃይሉ ግጭቱን ለመቆጣጠር አለመቻሉን ገልጠው አለመረጋጋቱ ወደ ሌሎች ቀበሌያትም እየተዛመተ ነው ብለዋል። በአለም

ያለውን ነገር መቋጠር ይቻለ ማለት ማዘን ሰፍቷል። በጣም ሰፋ ያለ ቀጠና ስለያዘ ጉዳዩን አሁን ለማድረጋ ተረሰብ ይቻል። በዚሁ በመሬት ይገባኛል ጥያቄ ከወራት በፊት የተቀሰቀሰው ግጭት እንደ ቀጥለ ሲሆን በ በዘላቅነት ለመፍታት ይጠቅሟል ያሉትን የመፍታት ሀሳብ ጠቁመዋል። የሚገመጠው ክልል ሁለቱን ገብቶ መሀል ላይ መድረኩን ይዞ ሁለቱንም የኮንሶ ዞንና የአ ሊወረዳውን ግጭትን በውይይት ፈታ በገልጽ ቻለ እሱ ይፈታል የምል ነገር ነው። ስለዚህ ያ ድርጌት እስካሁን እየተደረገ ያልሆነና በወረዳ በሁለቱ ወረዳ አስተዳደሮች ብቻ ነው መድረክ እየተመራ ነበረው። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ ግጭቱ እንደገና መቀስቀሱን አረጋግጠው የመንግስት ስራ ኃላፊዎችን ጨምሮ ግጭቱን ቀስቅሰዋል ያሏቸውን የፖለቲካ ሰዎችም በህግ እንዲጠየቁ የተደረገ ነው ብለዋል። የመከላከያና የክልሉ ልዩ ኃይል አባላት ግጭቱ ወደተነሳባቸው ቀበሌያት እንዲገቡ ከማድረግም በላይ በሰውና በንብረት ላይ የደረሰው ጉዳት እየተለየ መሆኑን ተናግሯል። ከሁለት ሳምንታት በፊት ከሁለትም ወገን የተወጣጡ የአገር ሽማግሌዎች ባደረጉት ምክክር ህዝቡ ወደ ሰላማዊ ኑሮ እንዲመለስ፣ በሌላ በኩል ደግሞ ግጭቱን የቀሰቀሱ አካላት በህግ እንዲጠየቁ ወስነው የጸጥታ ሰራዊቱ በውሳኔው መሰረት ጥረት በሁለቱም መስተዳደሮች በኩል የቀበለው አስተዳዳሪዎችና የፖለቲካ አመራሮችን ጨምሮ ግጭቱን አነሳስተዋል የተባሉትን በቁጥጥር ስር ለማዋል እንቅስቃሴ ሲጀመር እነኚህ አካላት ሂደቱን በማደናቀፍ ላይ ናቸው ብለዋል። በግጭቱ እጃቸውን ያስገቡ አካላት ለእናንተ መብት በምታገላችን መንግስት ሊያስር ነው፣ ስለዚህ ለመብታችሁ ተነሱ እያሏቸው ህዝቡን እንደገና ግጭቱ ውስጥ እንዳስገቧቸውም ተናግሯል። አቶ አለማየሁ የጸጥታ ሰራዊቱ ግጭቱ ወዳለበት መንደር በመግባት የማረጋጋትና ግጭቱን በማነሳሳት የተሳተፉ አካላትን በቁጥጥር ስር የመዋል ስራ እያከናወነ እንደሚገኝም ተናግሯል። ባልተገባ መንገድ ጥፋት ሰርቶ የነበሩ ሰዎች ከሀገር ሽማግሌና ከህዝብ ጋር ውይይት ሲደረግ ጥፋት የሰሩ ሰዎች በህግ መጠየቅ አለባቸው፣ እኛን አስታርኩ የሚል ዘላቂ ሰላም ለመፍጠር ህዝቡ ተግባብቶ ሲያበቃ በዚህ ውጭ በሆነ መንገድ አሁንም ትላንትና በሰረመ ጥፋት እንጋለጣለን በሚል ቀበሌ አስተዳዳሪዎችም ጨምሮ እዚህ ድርጊት ውስጥ ስለነበሩ የፖለቲካ አመራርም በዚህ ድርጊት ውስጥ በሁለቱም በኩል የተወሰኑ አካላት በዚህ ድርጊት ውስጥ ስለነበሩ እ በጣም በተዛባ መንገድ በፍጹም ለህዝብ በማይጠቅም ሁኔታ እንደገና ዳግን ግጭት እንዲከሰም ተደርጓል። በዚህ ምክንያት ነው አሁን ተጨማሪ ንብረት እንዲወድም የተደረገው። ይሄ አላግባብ መሆኑን አውቆ የጸጥታ ማቅሩ መሀል ገብተው እየሰራን ያለው ሆን ብሎ በተደራጀ መንገድ ኪ መደራጅቶ እያንቀሳቀሱ ስለሆነ አንድ ቦታ ላይ የጸጥታ ማቅሩ ሲያደርግ ወደ ሌላኛው ሽፍት አድርገ ሌላኛው ነው የሚያውድሙት። በአስቸኳይ ጉዳይ ላይ የዘናቂ ምርት ለማምጣት ስራ መሰራት አለበት። የፖለቲካ ጥቅም ለማግኘት ሲባል ግጭቱን አነሳስተዋል ያላቸውን አስራ አንድ የፓርቲው አባላትና ባለሙያዎችን አሳስሮ ምርመራ የተደረገባቸው መሆኑን የደቡብ ክልል ብልጽግና ፓርቲ ማስታወቁ አይዘነጋም በሁለቱ ቀኝ ቀበሌ የሚገኘው የደን መሬት ይገባናል በሚል በተቀሰቀሰው ግጭት በርካቶች የተገደሉ ሲሆን ከ20 ሺ በላይ ዜጎችም ተፈናቅሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም በኦሮሚያ ትምህርት ቤቶች ምዝገባ ተጀምሯል። ምዝገባው ለሚቀጥሉት ሁለት ሳምንታት እንደሚቀጥል የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ አስታውቀዋል። የትምህርት መጀመሪያ ጊዜ መዘግየቱና በኮቪድ-19 ወረርሽኝ ምክንያት ያለፈው ዓመት የ12ተኛ ክፍል መልቀቂያ ፈተና ለመሰጠቱ እያሳሰባቸው መሆኑን አንዳንድ የአምቦ መሰናዶ ትምህርት ቤት ተማሪዎች ገልጸዋል። ናኮር መልካ ከአምቦ ተጨማሪ አለው። የአምቦ መሰናዱ ትምህርት ቤት ዙሪያ ገባው ጭር ብሏል። የዛሬ ዓመት ገደማ ሲስተዋል የነበረው የተማሪዎች እንቅስቃሴ ዛሬ ላይ አይታይም። በኮሮና ቫይረስ ወረርሽኝ ስጋት ሳቢያ ባለፈው 2012 ዓ ም መጋቢት ወር ውስጥ የተዘጋው ትምህርት ቤት እስካሁን አልተከፈተም። በትምህርት ቤቱ ቅጥር ግቢ ውስጥ ያገኘናቸው ጥቂት ተማሪዎች ስለ ምዝገባ ቀን ለማወቅ እንደመጡ ገልጸዋል። ተማሪ አማኑኤል ተሻለ የተማሪዎች ምዝገባ በፍጥነት ተከናውኖ ትምህርት ሊጀመር ይገባል ይላል። ትምህርት ሲጀመርም ኮቪድ-19 በሚከላከል መልኩ መሆን እንዳለበት ይገልጻል። በተሻላቸው አቅም የራሳቸውን ጥንቃቄ አድርገው ዝገባ ጀምረው ወደ ትምህርት ቢያስገቡን ደስተኛ ነው። ጊዜውም እየሄደብን ስለሆነ የቻላቸውን አቅም አሟጦ ጨርሰው ወደ ትምህርት ቤት ቢያስገቡን እላለሁ። ትምህርት ቤት ለእኛ ማድረግ ያለበት ነገር ቢኖር ሰኒታይዘር ማዘጋጀት፣ ማክስ ማዘጋጀት፣ ወንበሮችም በርቀት አድርጎ አንዳንድ ሜትር ላይ ወይ ሁለት ሁለት ሜትር ላይ አድርጎ ቢያስተምረን ብዬ አስባለሁ። ተማሪ ገመቹ ሁፋ ኮቪድ-19 ከትምህርቱ ባያስተጓጉለው ኖሮ ይህኔ በየትኛው ዩኒቨርስቲ እንደሚማር የሚያስብበት እንጂ ስላልወሰደው ፈተና የሚያስብበት እንዳልሆነ ገልጿል። አሁንም ቢሆን ወረርሽኙን በተከላከለ መልኩ ፈተናው እንዲሰጥ አሳስቧል። እንደ ተማሪም ሆነ እንደ ሀገር በዚህ በሽታ ምክንያት ትምህርት በመቋረጡ ትልቅ ተጽዕኖ ፈጥሮብናል። በበኩላችን በጣም ተጎድተናል። ወደ ቤተሰብ ተመልሰን በስራ ስናግዛቸው የቆየም ቢሆንም አሁን ግን ወደ ትምህርት ቤት ተመልሰን የጀመርነውን ትምህርት ጨርሰን ፈተናችንን እንድንወስድ እንፈልጋለን። የትምህርት ቢሮም ቢሆን ለዚህ ጉዳይ በቶሎ መፍትሄ እንዲሰጥ እንጠይቃለን። የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በዚህ በ2013 ዓ ም ከ11 ሚሊዮን 200 ሺህ በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸዋል። ካደረጉት ዝግጅት መካከልም ጥቂቱን እንዲያብራራሉ። በተለያዩ ባለድርሻዎች ተሳትፎ ወደ ሰላሳ ሺህ የሚጠጉ የመማሪያ ክፍሎችን ከአንደኛ እስከ ስምንተኛ ክፍል ላሉ ተማሪዎች ገንብተን ጨርሰናል። ለዚህም ህብረተሰቡን ማመስገን እንፈልጋለን። ተማሪዎቹ እጃቸውን በመታጠብ ከኮቪድ-19 ራሳቸውን እንዲጠብቁ በ3499 ትምህርት ቤቶች ውስጥ ንጹህ ውሃ እንዲገባ አድርገናል። ከሰባት ሺህ በላይ መጸዳጃ ቤቶችም እንዲገነቡ ተደርጓል። ከአንድ ሚሊዮን አንድ መቶ ሺህ በላይ መጽሐፍትም አሰባስበን አንድ ሺህ አምስት መቶ የሚሆኑ ቤተ መጽሐፍትንም ገንብተናል። በክልሉ በሚገኙ ትምህርት ቤቶች ምዝገባ የተጀመረው ባለፈው ሳምንት ሲሆን ለሚቀጥለው ሁለት ሳምንት ይቀጥላል ብለዋል ዶክተር ቶላ ሬፉ። ምዝገባ ገና መጀመሩ ነው። በሚቀጥሉት አስራ አምስት ቀናትም ቤተሰቦች ልጆቻቸውን እንዲያስመዘግቡ ልናሳስብ እንወዳለን። ዛሬም ምዝገባ ላይ የነበሩ ትምህርት ቤቶች አሉ። ባለፈው ሳምንትም የጀመሩን ትምህርት ቤቶች እንዲሁ ነበሩ። የግል ትምህርት ቤቶች ከነሐሴ ሀያ 2012 ዓ ም ጀምሮ ምዝገባ ያከናወኑ መሆኑን ገልጸዋል የትምህርት ቢሮ ኃላፊው። ለ12ኛ ክፍል ባለፈው ዓመት መሰጠት የነበረበት ነገር ግን በኮቪድ-19 ምክንያት ትምህርት በመቋረጡ ያልተሰጠው የአስራ ሁለተኛ ተኛ ክፍል አገር አቀፍና የ8ኛ ክፍል መልቀቂያ ፈተናም በፍጥነት እንዲሰጥ እየተሰራ ነው ብለዋል። ኃላፊው ለስምንተኛ ክፍል ተማሪ ተማሪዎች ፈተና ተዘጋጅቷል። የፈተናው ወረቀት ታትሞ በማተሚያ ቤት ውስጥ ይገኛል። ትምህርት ሲጀመር ፈተናው የሚሰጥ ይሆናል ማለት ነው። ፈተናው ከተሰጠ በኋላ ሶስት ሳምንት ባልሞላ ጊዜ ውስጥ ታርሞ ውጤቱ እንዲታወቅም ይደረጋል። የአስራ ሁለተኛ ክፍል ተማሪዎችን በተመለከተም በድረገጽ አማካኝነት ፈተናውን ስለሚወስዱ የፈተና ማዕከላት ተመርጠው ተማሪዎቹ ፈተናውን የሚወስዱበት ሁኔታን እያመቻቸን እንገኛለን። ከስምንተኛ እና አስራ ሁለተኛ ክፍል ውጭ የሆኑ ተማሪዎች ደግሞ ባለፈው ዓመት በአንደኛው መፈቀ ትምህርት ወደሚቀጥለው ክፍል ገብተው እንዲማሩ በተወሰነው አኳያ ባለፈው ዓመት ያለፋቸውን የትምህርት ጊዜ ለተወሰነ ጊዜ ከተማሩ በኋላ ያሉበትን ክፍል ትምህርት የሚቀጥሉ ይሆናል ማለት ነው። ተማሪዎቹ ወደ ትምህርት ቤት ተመልሰው የሚማሩበት ጊዜ የኢትዮጵያ ጤና ሚኒስቴርና ትምህርት ሚኒስ በጋራ በሚሰጡት አቅጣጫ የሚወሰን መሆኑን ጠቅሰው ትምህርት ሲጀመር ወረርሽኙን ለመከላከል በሚያስችል ሁኔታ የመማር ማስተማር ሂደቱን ለማስቀጠል ማቀዳቸውን ጨምረው አስታውቀዋል። ኃላፊው በዚህ ዙሪያ ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት አልተቻለም። የሚኒስትር ዴታው አቶ ሚሊዮን ማቴዎስ ባለፈው ሳምንት ለመገናኛ ብዙሃን በሰጡት መግለጫ በ2012 ዓ.ም ሚኒስቴሩ ትምህርት ለማስጀመር የሚያስችሉ ሁኔታዎች ስለመኖር አለመኖራቸው ለማጥናት ማቀዱን አስታውቀዋል። በ2012 ሁለት ዓመተ ምህረት መጋቢት ወር ውስጥ በኮቪድ-19 ስጋት በኢትዮጵያ በ42000 ትምህርት ቤቶች ይማሩ የነበሩ ከ26000 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው እንደተፈናቀሉም ጭምር ሚኒስቴሩ ገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ። አፍሪካ የኮቪድ-19 ወረርሽኝ በመዋጋት አበረታች የሚባል ሥራ አከናውናለች። የሚባለውን ያህል ወደ ኋላ የተጎተተችበት መኖሩ ተነግሯል። የቫይረሱን ዘረመል አመጣጥ ለውጥና ቅደም ተከተል የሚያጠኑ ቤተ ሙከራዎች የመረጃ ልውውጥ መረብ ባለፈው ሳምንት መዘርጋቱን ባለሥልጣናት ደግፈውታል። በሌላ በኩል ደግሞ በአህጉሪቱ ለመጀመሪያ ጊዜ ሙከራ ላይ የነበረው የክትባት ፍተሻ ሥራ በኦክስፎርድ የሙከራው ተሳታፊ የነበሩ ሰው ህመም የተሰማቸው መሆኑ መነገሩን ተከትሎ እንዲቆም ተደርጓል። ሪፖርተራችን አኒታ ፓውል ከጆሐንስበርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። የመጀመሪያው መልካም ዜና የተሰማው ከዓለም የጤና ድርጅት የአፍሪካ ዲሬክተር ከሆኑ ዶክተር ማትሺ ዲሶሞቲ ነው። ትናንት ሐሙስ እንዳስታወቁት የዓለም ጤና ድርጅትና የአፍሪካ የበሽታዎች መቆጣጠሪያ ማዕከል በአህጉሪቱ በኮቪድ-19 ቫይረስ ዘረመል አመጣጥ ለውጥና ቅደም ተከተልን የሚከታተሉና መረጃዎችን የሚያቀናብሩ 12 የተለያዩ ቤተሙከራዎች መከፈታቸውን ሲያበስሩ እንዲህ አሉ። ይህ የግንኙነት መረብ ቫይረሱ በየጊዜው የሚያሳየውን ለውጥ እንድናይና ለአፍሪካውያን ክትባቱንና እንክብካቤውን እንድንሰጥ ይረዳናል። ከኮቪድ አስራ ዘጠኝ ቫይረስ ቀድመንም እንድንገኝ የሚያግዘን ነው። ይህ መሆኑ አንድ እርምጃ ወደፊት የሚወስድ ቢሆንም፣ አንድ እርምጃ ደግሞ ወደኋላ የሚመልስ ሌላ ነገር ተከስቷል። በአፍሪካም ለመጀመሪያ ጊዜ በደቡብ አፍሪካ እየተሞከረ የነበረው የክትባት ሙከራ ሂደት እንዲቆም ተደርጓል። የእንግሊዝና የስዊድን ትልቁ የመድኃኒት አምራች ኩባንያ የሆነው አስትራዜንካ በዚህ ሳምንት በዓለም አቀፍ ደረጃ በበጎ ፈቃደኞች ላይ ያደርግ የነበረውን ሙከራ አቁሟል። ይህ የሆነው በእንግሊዝ አገር ክትባቱን በወሰዱ አንድ ሰው ላይ የሕመም ስሜት በመሰማቱ ነው። በደቡብ አፍሪካ የዊት ዊተርስ ራንድ ዩኒቨርሲቲ 2000 በሚደርሱ በጎ ፈቃደኞች ላይ ክትባቱን እየሞከረ ነበር። የደቡብ አፍሪካው የሙከራ አስተባባሪ ፕሮፌሰር ሻቢር ማዲ ባለፈው ረቡ ውሳኔውን ይፋ ሲያደርጉ እንዲህ ብለዋል። የክትባቱ የሙከራ ሂደት መቋረጡ የሚያሳየው ስራው የሙያ ደረጃውን ጠብቆ ምን ያክል በጥንቃቄ እንደሚሰራ እና ያለምንም ጣልቃ ገብነት በባለሙያዎች ክትትል ብቻ የሚከናውን መሆኑን ነው። በመላው ደቡብ አፍሪካ ክትባቱ ከመሰራጨቱ በፊት አስተማማኝነቱን ለማረጋገጥ እንዲህ አይነቱን ጥናት ማድረግ የሚያስፈልገውም ለዚሁ ነው። ማቲ ጨምረው እንደተናገሩት የክትባቱ መቋረጥ የቫይረሱን ስርጭት ለመቆጣጠር የሚደረገው ሂደት መሳካቱን ያሳየ ነው። መሆን ያለበትም እንደዚያ ነውና ይላሉ። የዚህ በሰው ላይ የሚደረግ ሙከራ አንዱ አላማ በሙከራው ሂደት ላይ ችግር ሊያጋጥም መቻሉን በትክክል መለየት ነው። ስለሆነም በዚህ ሂደት ውስጥ ጤናማ በሆኑ በጎ ፈቃደኞች ላይ ህመም መኖሩ ሲታወቅ ሙከራው እንዲገታ ወይም ላፍታም ቢሆን እንዲቆም ተደርጓል። ይህ አሰራር በሙከራው ሂደት የተለመደና የሚጠበቅም ነገር ይመስለኛል። ስለዚህም ይህ መሆኑ ሊያስደነግጠን የሚገባ አይደለም። ዶክተር ሞቲ አክለው እንደገለጹት በዓለም ላይ በአሁኑ ወቅት ሶስተኛ የሙከራ ደረጃ ላይ የደረሱ ሰባት የተለያዩ እጩ የክትባት አይነቶች አሉ። ከሰሃራ በታች ያለው የአፍሪካ ክፍል እስካሁን ተረጋግጦ የተመዘገበው የቫይረሱ ተጠቂ ቁጥር ከአንድ ሚሊዮን ትንሽ ልፍ ያለ ቢሆን ነው። ከበርካታዎቹ የዓለም ክፍሎች ጋር ሲነጻጸር አነስተኛ ነው። ዩናይትድ ስቴትስ በአሁኑ ወቅት በዓለም ትልቁን የቫይረሱን ሸክም የተሸከመች አገር ናት። የዓለም ጤና ድርጅት እንደሚለው ከ6 ነጥብ 2 ሚሊየን በላይ የሚሆኑ ሰዎች ለቫይረሱ ተጋልጠዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ ከዚህ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ በትዊተር በኢንስታግራም በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ በአሃዱ ራዲዮ 94.3 ላይም ስርጭቶቻችንን በቀጥታ ማዳመጥ ይቻላል የስርጭቱ ፕሮዲውሰር ብርሃን ኃይሉ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ለዜናው ቆንጅታዬ ዋና አዘጋጅ ትዝታ በላቸው እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን አሁን ወደ ተከታዩ ዘገባ እንሸጋገር በቤኒሻንጉል ጉምዝ ክልል በወንበራ ወረዳ ሰሞኑን ማንነታቸው ባልታወቀ ሰዎች ጥቃት ከተፈጸመ በኋላ የጸጥታ ኃይል ወደ አካባቢው በመግባቱ አሁን እንቅስቃሴው የተረጋጋ እንደሆነ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት አስታውቋል። ጥቃቱ በማንነት ላይ ያነጣጠረ እንደነበረ አድርገው አንዳንድ የመገናኛ ብዙሃን አውታሮች መዘገባቸው ስህተት ነው የሚሉት የጽሕፈት ቤቱ ኃላፊ አቶ መለሰ በየነ አጥቂዎቹ ለውጡን የማይደግፉና ጸረ ሰላም ያሏቸው ኃይሎችና ሽፍቶች እንደሆኑ ተናግረዋል። አስቴር ምስጋናው ከባህር ዳር ዝርዝር አላት። ማንነታቸው ያልታወቁ ታጣቂዎች በከፈቱት ቶክስ በክልሉ ወንበርማ ወረዳ ንጹሐን ዜጎች በተገደሉ በጥቂት ቀናት ውስጥ ነው ሰሞኑን ሌላ ጥቃት መፈጸሙ የተሰማው። የዚህኛው ጥቃት ሰለባ ደግሞ ቡለን ወረዳ ነው። ቡለን ወረዳ አንዳንድ አካባቢዎች በንጹሐን ዜጎች ላይ በተፈጸመው በዚሁ ጥቃት ተገድለዋል፣ ሌሎችም ቆስለዋል። የቤኒሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ጥቃቱ የተፈጸመው በጸረ ሰላም ኃይሎችና ና በሽፍታዎች ነው ብለዋል። ቅድሜ፣ አንድ አካባቢ መተከል ዞን ቡለን ወረዳ ኤፓር ቀበሌ አካባቢ ላይ ችግሮች ተፈጥረዋል። የእነዚህ ችግሮች ምንጭም ያው ቀደም እንደሚታወቀው ከዚህ በፊት የተለያየ የውስጥና የውጭ ተልኮ የተሰጣቸው ጸረ ሰላም ኃይሎች ናቸው። በተለይ አሁን ያለውን ሀገራዊ ለውጥ የማይቀበሉ በህዝብና በህዝብ መሀል የተፈጠረ ግጭት የለም እነዚህ ሽፍታዎች እንግዲህ አንደኛ የጉምዝ ማህበረሰብ ትላልቅ አዛውንቶችንም ጨምሮ እዛ ያለው ማህበረሰብ የብልጽግና መረጃ እየሰጣችሁት ነው አሁን እንዳለው መንግስት መረጃ እየሰጣችሁት ነው በሚል በተለያየ መንገድ አስሯቸው ሲገርፉ፣ አንዳንዴም እንደፈለጉ ሲገሉ የነበሩበት ሁኔታዎች አሉ። በእኛ በጸረ ሽምቅ ሀይሎችም በተገቢ መንገድ ጉባ አካባቢ ያለው ነገር ሙሉ በሙሉ የማክሸፍ ስራዎች ተሰርተዋል። ወንበራ አካባቢ ነው የገቡት። ወንበራ መልካም ፒሬ የሚባሉ አካባቢዎች ላይ እንደዚሁ እዛ ያለው የጉምዝ ማህበረሰብ ተወላጅ ሲጋልጥ አዛውንቶችም ሴቶችም አሁን ያለውን ስርዓት እየደገፋችሁ ችል በሚል መደብደብ፣ ማንገላታት፣ ሰብአዊ መብት የመጣስ እዛ ያለ ማህበረሰብ የስጋት ምንጭ እንዲሆን ና ስጋት ውስጥ እንዲገባ የማድረግ ስራዎች እንዲሰሩ ቆይተዋል። ያ መነሻ አድርገው የእኛ ጸጥታ ሀይል ና የፌዴራል መከላከያ ሀይል እንደዚሁ ፌዴራል ፖሊስም ጨምሮ በሆነ ቦታ ላይ ገብቶ ጥቃት መፈጸም ነው ውጊያ የተደረገበት ና አሁን ባለው ሁኔታ ያ አካባቢ ሙሉ በሙሉ ተቆጣጥረን ማህበረሰቡን አረጋግጠን ስራዎች የተሰሩ ያሉበት ሁኔታ ነው ያለው። የሟቾቹን ቁጥር ለማወቅ አሁንም መረጃ በማሰባሰብ ላይ ነን ያሉት ኃላፊው አንዳንድ የመገናኛ አውታሮች ጥቃቱ በማንነት ላይ ያነጣጠረ ነው ብለው መዘገባቸውን ፍጹም ስህተት መሆኑን ነው የተናገሩት። በጣም ስህተት ነው። እዛ አካባቢ ላይ ያልተጎዳ ብሔረሰብ የለም። የአማራ፣ የአገው፣ የሽመሳ፣ የጉሙዝ አለ። ሁሉም ብሔረሰብ ተጎድተዋል። ሰዎቹ ሽፍታ ናቸው ሲጀመር ብሔርን ማዕከል ያደርጉ አይደለም። የሚያደርጉት ግን ያው በህዝብና በህዝብ መሀል ግጭት እንዲነሳ የሚያደርጉ ናቸው፣ እንጂ እሱ ትክክል አይደለም። አዘጋገቡ ራሱ የተጎዳው ሁሉም ነው። በቦታውም የነበሩ ሰዎች የአይን እማኞች ስላሉ ያልሞተ ብሔር የለም። ግን እንዳልሽው አማራና አገው ብቻ ላይ ያነጣጠረ ጥቃት ነው ብለው የሚያነሱ ሰዎች አሉ። ይሄ ፈጽሞ የተሳሳተ መረጃ ነው። ብዙዎቹ አብሮ ነው የሚኖሩ እዛ ያለ ማህበረሰብ ላይ ሽፍታ ሲወጣ ሁሉም ላይ ኖር እንጂ አይወሰደውም። ምን ያህል ሰዎች ይሆናሉ የሞቱ? አሁን ቁጥሩ እየተለያየ ነው። ብዙ ሰዎች በማህበራዊ ሚዲያ እንግዲህ ትል እኛም አላወቅነንም አጣርተን ግን ያው መረጃ መስጠት እንችላለን። ካንዶር በፊትም እንደዚሁ በቤኒሻንጉል ጉምዝ ክልል ጉባ ወረዳ ውስጥ ባሉ አጅባር፣ አይሴድ፣ አልመሀል በተባሉ እና በሌሎች ቀበሌዎች በተከሰተው ጥቃት ወደ አስራ ስድስት የሚሆኑ ሰዎች መገደላቸውን እና ስድስት ሰዎች መቁሰላቸውን መዘገባችን ይታወሳል። በአሁኑ ሰዓት ግን አካባቢው ወደ ቀድሞ ሰላሙ ተመልሷል። በወረዳው የአጅባር ቀበሬ ነዋሪ የሆነው ወጣት ተስፋውን ሰጠኝ ይህንኑ ነው የሚናገረው። በአሁኑ ባለበት ሰዓት አካባቢው ሰላሙን አግኝቶ ስራውን እየሰራ ነው። ገበሬውም ወደ እርሻው ተመልሶ እያረሙ ነው። ከተማ ውስጥ ያሉትም ድርጅታቸውን ከፍተው እየተንቀሳቀሱ ነው ያለ። መከላከያዎች አሉ፣ ልዩ ኃይሎች አሉ፣ ፖሊስም አለ። ሁሉም ቀንም ማታም እየተንቀሳቀሱ ነው ያለ። አበበ ሲሳይ ደግሞ የአኢሲድ ቀበሌ ነዋሪ ነው። እሱም ተመሳሳይ አስተያየት አለው። አሁን መንግስት አስወጥቶ ጠላትም እንይዛለን ስላለ አገራቸውን አስወጥቶ ወደ አንድ ቦታ አስረግዶ እዚህ ቦታ እንግዲህ የሚቀመጥ አለ በቃ ሽፍታ ነው ቦታ አለቅ ሚልግት አለ ሽፍታ ራሱ ሽፍታ ማለት እዚህ ያላቸው ህዝቦች ለጣችሁ ወደዚህ ወደ ማንቁስ ወረዳ ገብታችሁ እዚህ መቀመጥ አለባቸው። ጠላታችን እዛ ማሸነፍ አለብን፣ በራብ ይሁን በምንም ወደ አባይዳር ስለሆነ ወደዚህ ሁላችሁ መግባት አለባችሁ ተብለው ወደዚህ ያው እየገቡ ነው ያለ። የቤኒሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ከዚሁ ከጉባ ወረዳ ጥቃት ጋር በተያያዘ የተጠረጠሩ ከአንድ መቶ ሀያ በላይ ግለሰቦች በቁጥጥር ስር መዋላቸውን ገልጸዋል። ከአምስት በላይ የሚሆኑ የቀበሌ መዋቅርና የወረዳ መዋቅርን ጨምሮ ጉባ አካባቢ ቁጥጥር ስር ውለናል። በአጠቃላይ መቶ ሀያ አንድ ነበሩ፣ በዚህ ጉዳይ ላይ ተሳታፊ ናቸው ተብሎ የተያዙት። በዛ ውስጥ ረዲ ስልሳ ሁለቶቹ በአዲሶ ስልጠና ወስደው ያው ድርጅቱን ሳናቅ ነው ለዚህ ሰዎች አንደኛ ስንቅ ያቀብላሉ አብሮ መረጃ ልት ያደርጋሉ በሚል ነው የተያዙት። ስለዚህ ከድርጅታቸው ተጠጥቶ ያው ከአንድ ሶስት ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ የተደረገበት አግባብ አለ። እንግዲህ ሽፍታዎች በርከት ያሉ ተገድለዋል። በዛ ላይም የኛ ጸጥታ ሀይሉና የፌዴራል ጸጥታ ተቋማት በርካቶችን እርምጃ ወስደው ዛ ቦታ ሲያሸሹ ነው እንግዲህ ጳጉሜ አንድ ወደዛ ገብቶ እንደገና ያው አመላቸው ነው እንግዲህ አንድ ቦታ ላይ በደንብ አድርጎ ሲያዝ አምልጦ የወጡ የወጡና ሁለት ሶስቱ ነው ጥቃት ይፈጽማሉ። እነዛንም አሁን ሙሉ በሙሉ የማጥራት ስራዎች የክልሉ መንግስትም ከፌዴራል ጸጥታ አካላት ጋር ሆነው በጋራ እያጠራ ነው ያለው። በአማራ ክልል ተመዘገበ በተባለው ሰላም አጎራባች ክልሎች አስተዋጽኦ ማበረከታቸው መገለጹና ባለፈው ሳምንት የኦሮሚያና የቤኒሻንጉል ጉምዝ ክልል ርዕሰ መስተዳደር ሽልማት እንደተደረገላቸው ይታወሳል። የቤኒሻንጉል ጉምዝ ክልል ርዕሰ መስተዳደር አቶ አሻዲሊ ሀሰን በዜጎች ላይ የደረሰውን ጥቃት የመቆጣጠር ስራ መስራታቸውን በባህር ዳር ከተማ በተካሄደው የሽልማት ስነ ስርዓት ላይ ተናግረዋል። በቅርብ በሚዋሰኑ አካባቢዎች በደረሱ ጉዳቶች መፈናቀሎች በእጅጉ አዝነናል። ድርጊቱ አምርረን አውዘናል። በአንድም በሆነ በሌላ መንገድ እጃቸው አለበት የተባሉ ጥፋተኞች ለይተን በህግ እንዲጠየቁ አድርገናል። ከቀያቸውም የተፈናቀሉ የህብረተሰብ ክፍሎች ሰብዓዊ ድጋፍ እንዲደርሳቸውና ወደ ቀያቸው እንዲመለሱ በማድረግ በጋራ ተረባርበናል። በዚህ ረገድ በተለይም የአማራ ብሔራዊ ክልላዊ መንግስትና ከምንም በላይ ደግሞ ሰላም ወዳዱ የአማራ ህዝብ ለአሳዩት ከፍተኛ ተነሳሽነትና ለአበረከቱት እጅግ የላቀ አስተዋጽኦ በራሴና በክልሉ መንግስትስም ላቅ ያለ ምስጋና ማቅረብ ፈልጋለሁ። በቤንሻንጉል ጉምዝ ክልል የአሁኑን መሰል ጥቃቶች በተከታታይ የመድረሳቸው ጉዳይ ተጨማሪ ማብራሪያ የሚፈልግ አስተያየት የሚጋብዝ ነው። ከባለሙያዎች አስተያየት ጋር ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ንግድና ምጣኔ ሀብት ኢትዮጵያ ላለፉት ሀያ ዓመታት ስትጠቀምባቸው የነበሩ የገንዘብ ኖቶችን በአዲስ ለመተካት መወሰኗን አስታውቃለች። ባለሥልጣናቱ ለውጡ ሕገወጥ የገንዘብ ዝውውርና ሙስናን የመሳሰሉ ወንጀሎችን ለመከላከል መፍትሄ ይሆናል የሚል እምነት አላቸው። እርምጃው በሀገሪቱ ምጣኔ ሀብትና በሕዝቡ ኑሮ ላይ ምን አይነት ትርጉም ይኖረው ይሆን? የአዲስ አበባ ዩኒቨርሲቲ የሥነ ምጣኔ ሀብት መምህር ፕሮፌሰር አለማየሁ ገዳ የውሳኔውን አስፈላጊነት ከፋይናንስና ከምጣኔ ሀብት አንጻር በመመርምር ይጀምራሉ። ሀብታሙ ስዩም ነው ያነጋገራቸው። እኔ ምንም አይታየኝም፣ ፋይናንስና ኢኮኖሚ በኩል ላይክ እንዲ የሚያጣድፍ ነገር ያለ አይመስለኝም። እንዳውም እንደምታውቀው አሁን ከባድ የኮቪድ ተጽዕኖ ከባድ ያለበት ሁኔታ ነው። በተቻለ መጠን ወጪዎችን ይሄ ነገር ወጪ ይጠይቃል። በተቻለ መጠን ወጪዎችን የምትቆጥቡበት ጊዜ ስለሆነ ከፋይናንስ እና ከኢኮኖሚ ማንሳት አታዳፊ ነገር የለም ብዬ ነው የማስበው። የኢትዮጵያ መንግስት የአሁኑን እርምጃ ለመውሰድ የፈለገባቸው ምክንያቶች መካከል የተወሰኑትን ጠቅሰዋል። ከእነዚህ መካከል አንደኛው ሕገወጥ የገንዘብ ዝውውር እንዲሁም ሙስናን ለማስቀረት ይበጃል ተብሎ ስለሚታሰብ እንደሆነ ገልጸዋል። ከዚህ አንጻር እዝ ብዙም የሚያመጣ ለውጥ የሚያመጣ አይመስለኝም። እኔ እዚህ ላይ አንደኛ ሙስናን በሚመለከት ማንኛውም ሰው የድሮ ብሩን ይዞ ሄድና ይለውጣል። ስለዚህ ልክ ሲለውጥ ሄዳ መጣህ ንን ስትሰራ ታክስ ከፍልሃል ወይ የሚል ካልሆነ መንግስት ምንም ለውጥ የለውም። ሄደህ አመጣዋለህ። አለቃ ነው የገንዘብ ዝውውሩን ቢሆን አንደኛ ከተለወጠ በኋላ ሊካሄድ ይችላል። ይሄ ነገር ብሩን ከለወጥክ በኋላ የገንዘብ ዝውውሩን ልታካሄድ ትችላለህ። ለአንድ ወር፣ ለሁለት ወር እስከሚለወጥ ካልሆነ፣ ቋሚ መፍትሄ አይመስለኝም። ቋሚ መፍትሄ ራሱን ነገሩን ተከታትለህ ስር መሰረቱ ምንድን ነው ብለህ እሱን ማጥፋት ነው። ስለዚህ እኔ በሁለቱ ምክንያት ብዙ ሀገር የተለመደ ጉዳይ ነው ብር መለወጥ። ስለዚህ በቀጥታ ይሄደ የምትለውት ከሆነ ብሩን ኬታ መጣኸው እንዴት ያገኘው ማትበል ከሆነ ምስናንም ይሁን ሕገወጥ ዝውውርን ብዙም ይለውጠው አይመስለኝም። የኢትዮጵያ መንግስት ይህንን እርምጃ ለመውሰድ ወስኗል። በዘጠና ቀናት ውስጥም ለማስፈጸም እቅድ እንዳለው አስታውቋል። ይወሰዳሉ ተብሎ ከታቀዱ እርምጃዎች አንዱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የሁለት መቶ ብር ኖት ወደ ገበያ እንደሚገባ ተሰምተዋል። ይህን የመሳሰሉት ውሳኔዎች በኢኮኖሚው ላይ የሚያመጡት አሉታዊም ሆነ አዎንታዊ ተጽዕኖ ምንድን ነው? እንግዲህ አንደኛው ነገር መንግስት ማድረግ ያለበት ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደናጋገት ምናምን የለበትም። የኖርመል ልወጣ ነው፣ ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። አንደኛ እሱ ነው። ሁለተኛ እንዳልከው ሁለት መቶ ኖት መውጣቱ አስፈላጊ ነው። እንዳውም እኔ አምስት መቶ እና አንድ ሺህ ቢወጣ ሁሉ እፈልግ ነበረ ምንድን ነው በዋጋ ንረት ምክንያት ብሩ ዋጋ አጥቷል። መቶ ብሮቹን አሁን ከተማ ያሉትን የምታያቸው ደቀዋል። እነ አንድ ብር እና አምስት ብር ምናምን ሁሉ ጠፍተዋል። አስርም እንዳይጠፋ ያስፈራል። ስለዚህ ይሄ አይነት የዋጋ ንረት ያለበት ሁኔታ ስለሆነ ሁለት መቶ ኢቨን አምስት መቶ እና አንድ ሺህ ቢያወጡ ቆንጆ ነበረ። ምክንያቱም ይሄ ብዙ ነገር ያቀልላል፣ አንደኛ የብር መቁጠር ያቃልላል። ሰው በቀላሉ መሸከም ይችላል። ኤቲኤም ማሽኖች ፍሬሲ መሆኑ ነው የሚሆኑት ይቀንስላቸዋል። ስለዚህ እንደዚህ እንደዚህ ስለሚያቀላጥፍ ጥሩ ነው። እንግዲህ ስጋቱ ምንድን ነው? በጨመርከው ቁጥር ወደ ሺህ ወደ ምናምን በሄድክ ቁጥር ኮፒ አድርገው የሚሰሩ ደግሞ ችግር ሊያመጣብ ይችላል። ወይም ሰው ሊጠፋበትም በአንድ የሚጎዳው ብዙ ይሆናል። ስለዚህ ሁለቱን እያመጋገብክ ነው የምታየውና ሁለት መቶ እና አምስት መቶ ቢወጣ እ ቆንጆ ይመስለኛል። እንደው ኢኮኖሚው ላይ ይሄ በለወጥ ምንም ለውጥ አያመጣ። ግን መንግስት መጠንቀቅ ሌላው ያለበት ብርህን እንደፈለግ መጠቀም ላይ ብዙ ገደብ ባያረግ ጥሩ ነው። ምክንያቱም ሰው ብር ላይ ያለው መተማመን ቆንጆ ነው አሁን እና ይህንን መለወጥ የለም ተማመኑን ከለወጥ ወደ ሌላ መገበያያም ሊሄድ ይችላል። ያንን ነገር በጣም አለመጫ እንግዲህ ፕሮፌሰር ቀደም ብለውም ጠቀስ አድርገውታል መወሰድ ስላለበት ጥንቃቄ። የኢትዮጵያ እነዚህን እርምጃዎች በምትተገብርበት ጊዜ ከግምት ውስጥ ልታስገባቸው የሚገቡ ጉዳዮችን የበለጠ በሰፊው መነጋገር እንችላለን። ቀነ ገደቡ ሶስት ወር ነው፣ አጭር የሚባል ጊዜ ይመስለኛል። በዚህ ጊዜ ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? በህዝብም ዘንድ እንዲሁም ደግሞ በመንግስት አካላትም ዘንድ ይህንን ሽግግር በሚያስፈጽሙበት ጊዜ ከግምት ውስጥ ሊያስገቧቸው የሚገቡ የጥንቃቄ እርምጃዎች ምንድን ናቸው? እንግዲህ አንደኛው እንዳልከው፣ እኔ ጊዜው አጭር ይመስለኛል። አይ ቲንክ ኬንያ አምና ቀይረው ነበረ ስድስት ወር ይሁን አመት ይሁን እንደዚህ ረዥም ከኛ የረዘመ ጊዜ ነው ብቻ የተጠቀሙት። አንደኛ አጭር ይመስለኛል፣ ነገር ማርዘም ነው። ሁለተኛው ጥንቃቄ የተለመደው አሰራር ምንድነው? እንደዚህ አይነት ነገር አዲሱን ኖት ስታወጣ አሮጌው ብር መቃጠል አለበት፣ ወይም የሆነ ቦታ መጥፋት አለበት። ምክንያቱም በሽግግሩ ወቅት ወደ ኢኮኖሚ በገባ ኢንፍሌሽን፣ ዋጋ ንረት ያመጣል። ስለዚህ ተስፋ ማድረገው ያው የተለመደ የብሔራዊ ባንክ አሰራር ስለሆነ አዲስ በወጣው ልክ የሚሰበሰበው ብር ወይ ይቃጠላል ወይ አንድ ነገር ይደረጋል ማለት ነው። እሱ ላይ ከባድ ጥንቃቄ ይፈልጋል። ብሔራዊ ባንኩ እሱን ያደርጋል ብዬ ይተማመናል። የተለመደ አሰራር ነው። ሁለተኛው ሰው መረጋጋት አለበት። መንግስትም ይሄ ነገር በጣም የሚዳንቅ ነገር አይደለም፣ የተለመደ አሰራር ነው። ስለዚህ ተረጋግቶ ብሩ ላይ መተማመኑ እንዳለ ሆኖ እንዲለውጥ ማድረግ አለባቸው። ጊዜው ግን ቢያስረዝሙት ጥሩ ይመስል። ፕሮፌሰር አለማየሁ እንግዲህ ኢትዮጵያ ለዚህ ውሳኔ እንድትገባ ያስገደዷትን ምክንያቶች ከመንግስት ባለስልጣናት ሰምተናል። ተመሳሳይ አጣብቂኝ ለወደፊቱ እንዳይፈጠር በአዲሱ የገንዘብ ኖት ዋዜማ መወሰድ ያለባቸው የሚባሉ የኢኮኖሚ ውሳኔዎችስ ምንድን ናቸው? ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው። አሁን ፈረንጆቹ ጋር እናንተ ጋርም ክሬዲት ካርድ ነው የምትጠቀመው፣ ዴቢት ካርድ ነው። ካሽ በጣም በጣም ትንሽ ነው የምትጠቀመው። እኛ ጋር ያው ተማኒያ በመቶ የሚሆነች የሕዝባችን ገጠር ያለው ካሽ ነው የሚጠቀመው። ኢቭን ከተማ የምትመጣ ተማኒያ በመቶ የሚሆነው እሱ ነው የሚጠቀመው። ስለዚህ ከካሽ ወደ ኤሌክትሮኒክስ መሄድ። ለዚህ ደግሞ ለእኛ የሚመቸው ምንድነው? ሞባይል ባንኪንግ ነው። ባንኪን ያዎች ሞር ኦር ለስ ወደዛ ተሸጋግረዋል። እና ወደ መንግስት ያለ የሌለ ጉልበቱን እሱ ላይ አጥቶ ወደ ሞባይል ፔይመንት ሲስተም ህዝቡ ሄድ ቢያደርግ ይህ ሁሉ ጣጣ ይህ ሁሉ ወጪ ምንም አይመጣበትም ሌሎችም ብዙ ጥቅሞች ኖሩ ዘላቂ መፍትሄ እሱ ይመስለኛል ፕሮፌሰር አልማየሁ ገዳ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ፕሮፌሰርና የኢኮኖሚ ጉዳዮች ተመራማሪ በእጅጉ አመሰግናለሁ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው የኢትዮጵያ የመገናኛ ብዙሃን ፖሊሲ ለመጀመሪያ ጊዜ ጸድቆ ስራ ላይ እንዲውል የሚኒስትሮች ምክር ቤቷ በ2012 ዓመተ ምህረት ማጠናቀቂያ ላይ ወስኗል። መገናኛ ብዙሃን ሲመሩበት የቆየው ህግ ማሻሻያ ጸድቆ እንዲወጣ እየተጠበቀ ባለበት ጊዜ ቀድሞ የወጣው የሚዲያ ፖሊሲ ለምን አስፈለገ? ፖሊሲው እየተሻሻለ ላለው የሚዲያ ህግና ዘርፈ ብዙ ችግሮች ላሉበት የኢትዮጵያ ሚዲያስ የሚጨምረው ነገር አለ ስትል ስመኝሽ የቆየ ፖሊሲውን አዘጋጅቶ ያቀረበውን የብሮድካስት ባለስልጣን እና የሚዲያ ባለሙያዎችን አነጋግራ የሚከተለውን አሰናድታለች። ባሳለፍነው ነሐሴ ወር መጨረሻ ላይ ጸድቆ በኢትዮጵያ ለመጀመሪያ ጊዜ ስራ ላይ የዋለው የመገናኛ ብዙሀን ፖሊሲ መንግስት በሚዲያው ዙሪያ ህግ የሚያወጣበትን አቅጣጫ የሚጠቁምና ወደፊት ዘርፉ ሊደርስበት የሚገባውን ደረጃ የሚጠቁም መሆኑን ፖሊሲውን ያዘጋጀው የብሮድካስት ባለስልጣን አስታውቋል። በቀጣይ የሀገሪቱን የሚዲያ ሁኔታ የሚመራው ፖሊሲ ከህትመትና ከብሮድካስት ሚዲያ በተጨማሪ ከዚህ ቀደም በመገናኛ ብዙሀን ህጎች ላይ ያልነበሩትን በበይነ መረብ አማካኝነት የሚሰራጭ የኦንላይን ሚዲያንና የማህበራዊ ሚዲያን እንደ መገናኛ ብዙሀን ዘርፍ አካቷል። ይህም በቀጣይ ጸድቆ ይወጣል ተብሎ ለሚጠበቀው አስገዳጅ የሚዲያ ህግ መስመር የሚጠርግ መሆኑን የብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቆ ያስረዳሉ። በአብዛኛው የፖሊሲውና የረቂቅ ህጉ በጣም የተናበቡ ናቸው። የህግ ረቂቁን በዋናነት የመራው ጠቅላይ አቃቤ ህግ ነው። ፖሊሲውን ደግሞ እኛ ነን። ግን በቅርበት አብረን እንሰራ ስለነበር የማስተያየት የመናበብ ነገር ነበረ እና እርስ በርስ እንዳይጣረሱ መዘግየታቸውንም ተጠቅመን ማለት ነው እድሉን ስለሰጠነም ጭምር ቢያንስ እንዲተያዩ እና እንዲናበቡ እንዳይጣረሱ ማድረግ አለብን ብለናል። የፖሊሲው ሀሳቦች አስገዳጅ በሆነው በህጉ ውስጥም ተይዘዋል፣ ተካተዋል። በቀጣይ ይወጣል ተብሎ የሚጠበቀው የሚዲያ ህጉ ማሻሻያ ሲወጣም የብሮድካስት ባለስልጣን መስሪያ ቤት ስያሜውን እና የስራ ኃላፊነቱን ቀይሮ የመገናኛ ብዙኃን ባለስልጣን እንደሚባልም ዶክተር ጌታቸው ለአሜሪካ ድምጽ ተናግረዋል። ስያሜው የብሮድካስት ባለስልጣን መሆኑ ቀርቶ የመገናኛ ብዙኃን ባለስልጣን እንዲባል ኃላፊነቱም ደግሞ ሁሉንም የሚዲያ ዘርፎች የሚመለከት እንዲሆን ተደርጎ ተስተካክሏል። ስለዚህ የህትመቱም ከህትመት ውጭ ያሉት የኦንላይን ሚዲያውም የሶሻል ሚዲያውም ጉዳዮች አካቶ ይዛል ማለት። እስካሁን የመገናኛ ብዙሀን የሚመራበት ፖሊሲ አለመኖሩ ዘርፉን ለብዙ ችግሮች ዳርጎታል የሚሉት ዶክተር ጌታቸው የፖሊሲው መኖር ቀጥሎ ለሚወጡት ህጎችና መመሪያዎች መሰረት ሆኖ ተግዳሮቶችን መፍታት ያስችላል ይላሉ። በፖሊሲው ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ትምህርት ቤት ኃላፊ የሆኑት መኩሪያ መካሻ በበኩላቸው ፖሊሲው የሚዲያ ህጉ ጸድቆ ከመውጣቱ በፊት ስራ ላይ መዋሉ እየተሻሻለ ላለው ህግ ግብአት ይሆናል ይላሉ። ገና ላልጸደቀው የሚዲያ ህግ ትልቅ ግብአት ይሆናል የሚል እምነት አለኝ። ምክንያቱም የተለያዩ የሚዲያ ተቋማት ባለሙያዎች ተገኝተው የራሳቸውን ሐሳብ እዛ ላይ በደንብ ሰጥተው ወደፊት ጥሩ የሚዲያ ተቋም ኢትዮጵያ እንዲኖራት አድርጓል። ለምሳሌ የሚዲያ ፈንድ አስፈላጊነትን፣ የማስታወቂያን ጉዳይ ምክንያቱም እንደምታውቂው የኢትዮጵያ ሚዲያ የፋይናንስ ችግር ነው ያለበት። የሚዲያ ፈንድ እያዘጋጁ በውድድር ለሚዲያው ግብዓት እንዲሆን እንዲጠናከሩ የሚደረግበት ዘዴ እንዲፈለግ፣ ማስታወቂያም ጉዳይ እንደዚሁ በጣም ተወዳዳሪ ለሆኑ ሚዲያዎች ድጋፍ ሊሆን የሚችል አይነት ትልቅ አስተያየቶች እንደቀረቡና ያ እንደተካተቱበት አውቃለሁ። በኢትዮጵያ እስካሁን የሚወጡት የሚዲያ ሕጎች በምን መሰረት ላይ ተመስርተው እንደሚወጡ አይታወቅም ነበር የሚለው ደግሞ በሪፖርተር ጋዜጣ ለበርካታ ዓመታት ጋዜጠኛ ሆኖ ያገለገለው ዮሐንስ አንበርብር ነው። ዮሐንስ በኢትዮጵያ እስከ ዛሬ የሚዲያ ፖሊሲ አለመኖሩ ዘርፉን ጎድቶታል ብሎ ያምናል። አስገራሚ የሚያደርገው ኢትዮጵያ እስከ ዛሬ የሚዲያ ሴክተርን የምትመራበት የራሷ የሆነ የሚዲያ ፖሊሲ የላትም ነበረ። በምን መሰረት ላይ ተመስርተው እንደሚወጡ አይታወቁም ሚዲያን የተመለከቱት አዋጆች የሚዲያ ፖሊሲ መኖሩ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከዚህ በኋላ ሊወጡ የሚችሉ ሚዲያን የተመለከቱ ህጎች ማዕቀፍ የሚሆን ነው፣ ፖሊሲው እና ከዛ አንጻር አቅጣጫ መቀመጡ የመንግስትን ፍላጎት ሚዲያ ሴክተሩን ቤት በኩል ወዴት ሊያስኬደው እንደሚፈልግ የተነበይበት ህጎችም በዛ መልኩ ሽፕ እየተደረጉ እንዲወጡ የተሰራ ስለሆነ ጠቃሚ ነው ባይ ነኝ። የሚዲያ ፖሊሲው በማህበራዊ ሚዲያ የተሰራጩ የወንጀል ድርጊቶችን መመርመርና ተጠያቂ ማድረግ በጣም አስቸጋሪ ሆኖ መቆየቱን ጠቅሶ የኢትዮጵያ የበይነ መረብ መገናኛ ብዙኃን ወይም ኦንላይን ሚዲያ አገልግሎት ሰጪዎች ገቢ በሚያስገኝ ስራ ላይ ከተሰማሩ በንግድ ቢሮ ና በታክስ ባለስልጣን መመዝገብ እንዳለባቸው በመገናኛ ብዙሀን ሬጉላቶሪ አካል ምዝገባ ምዝገባና ፈቃድ ማግኘት እንደሚኖርባቸውም አቅጣጫ አስቀምጧል። ይህ አንድ እርምጃ ነው የሚሉት የሚዲያ ባለሙያ አቶ መኩሪያ በኢንተርኔት የሚሰራጩ መረጃዎችን ለመቆጣጠር ግን የተለያዩ ዘርፎች በቅንጅት መስራትን ይጠይቃል ይላሉ። ሶሻል ሚዲያ ጉዳይ ከተለያዩ የኢኮኖሚ ጉዳዮች ጋር ተያይዟል እንደምታውቂው። እና አንዳንድ የሶሻል ሚዲያ ሰዎች ከሚያገኙ ገቢ አንፃር እያዩ ነው በጣም ግልብ የሆነ የሶሻል ሚዲያ ጉዳዮችን የሚያስተላልፉት። እና ያንን የዲጂታል የቁጥጥር ዘዴው እኛ ሀገር ብዙ የጠነከረ አይደለም። ከቴክኖሎጂ ቁጥጥሩም ጋር አብሮ የሚሄድ ይመስለኛል። ያ ምን ያህል ብቃት አለን የሚያጠያይቅ ነው። በእኔ በኩል አዲሱ የሚዲያ ፖሊሲ የመገናኛ ብዙኃን ባለቤትነትን ለኢትዮጵያውያን ብቻ ይሰጥ የነበረው ሕግ ተሻሽሎ ትውልደ ኢትዮጵያውያንም በመገናኛ ብዙኃን ዘርፍ ላይ እንዲሳተፉ ሊደረግ እንደሚገባ ይጠቅሳል። ይህ በተለይ ዘርፉን በኢኮኖሚ ለማሳደግ ትልቅ ሚና እንዳለው ዶክተር ጌታቸው ይጠቅሳሉ። ትውልደ ኢትዮጵያውያኖች እንደምናውቀው በሀገራቸው ጉዳይ ላይ በንቃት የሚሳተፉ ናቸው በርቀትም ሆነው ይህንን ልምዳቸውን፣ በቴክኖሎጂ ጋር ያላቸውን ቀረቤታ፣ የኢንቨስትመንት አቅማቸውን፣ እውቀት ክህሎታቸውን ሁሉ ሊጠቅመን ይችላል እና በንጠቀምበት ጥሩ ነው የሚል ነው የፖሊሲ እይታ። ህጉ ላይ ደግሞ እስከ ስንት መቶኛ ድርሻ ቢኖራቸው ነው ጥሩ የሚሆነው የሚለውን ለመነሻ የቀረበ ነገር አለ። በኋላ ሚኒስትሮች ካውንስል እና ፓርላማ አይቶ ደግሞ ስንት ፐርሰንት ያዘድጋል የሚለውን አናውቅም አሁን ለአመታት የኢትዮጵያን ሚዲያ ፈተና በሙያው የተጋፈጠው ዮሐንስም የሚዲያ ፖሊሲውም ሆነ የህግ ማሻሻያ አዋጁ ብቻውን ትርጉም እንደማይኖረውና የመረጃ መብትን የመሳሰሉ ሌሎች አብረው መታየት ያለባቸው የህግ ማዕቀፎችም ጎን ለጎን ሊሰራባቸው እንደሚገባ ያሳስባል። መረጃ የማግኘት መብት የሚል ረቂቅ አዋጅ እስካሁን ሚኒስትሮች ምክር ቤት አልገባም። እሱ በዛኛው ካልተደገፈ ላይሰንስ ማግኘተሽ እዚህ ብቻውን ትርጉም የለው መረጃ መስጠት የሚችል አካል እስከሌለ ድረስ ማለት ነው። እሱ ደግሞ በመረጃ አክቱ ነው ሊተገበር የሚችለው እና እሱ ወደ ሚኒስትሮች ምክር ቤት እስካሁን አልሄድም። ገና ድራፍት ደረጃ ላይ ነው ያለው። ለስቴክሆልደርም ዲስከሽን መስፋት አልቀረበም። ቤዚካሊ እንደውም እኛ ሀገር ውስጥ የመረጃ የማግኘት መብት ነው ተገድቦ ያለው። የሚዲያ ፕሮክላሜሽኑ አሁን በሚኒስትሮች ምክር ቤት የመጣው አንድ ስቴፕ ቢሆንም ሙሉ ለሙሉ ግን የኢትዮጵያ ሚዲያ ሴክተርን ይቀርፋል ለማለት አስቸጋሪ ነው። ከሚዲያው ፖሊሲ ቀጥሎ ይወጣል ተብሎ የሚጠበቀው የተሻሻለው የሚዲያ ህግ፣ የሚኒስትሮች ምክር ቤት ቶሎ ሊያያቸው ሲገባቸው ከዘገዩት ህጎች አንዱ ነው። ምክር ቤቱ በአዲሱ አመት ከእረፍት ሲመለስ ከቀረበለት ወራትን ያስቆጠረውን የሚዲያ ህግ ፖሊሲው ያስቀመጣቸውን አቅጣጫዎች አካቶ ያጸድቃል ተብሎ ይጠበቃል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሩሲያው ተቃዋሚ መሪ አሌክሰይ ናቫልኒ ከኮማ ወጥተው ለመናገር እንዲችሉ ለሚደረገው ጥረት ምላሽ ለመስጠት እየቻሉ መሆናቸውን የበርሊን ሐኪሞቻቸው ተናግረዋል። ይህ መልካም ወሬ ነው ሲል የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። የናቫልኒ ሐኪሞች ሕይወታቸውን ስተው ኮማ ውስጥ እንዲገቡ ያደረጉት ለሕክምናቸው አስፈላጊ ስለሆነ እንደሆነ ተገልጿል። ያም ሆነ ግን የደረሰባቸው ከባድ መመረዝ ለወደፊቱ ሊያደርስባቸው ስለሚችል ጉዳት ለመናገር ገና መሆኑን የሚታከሙበት ሆስፒታል ባወጣው መግለጫ ማስጠንቀቁ እንዳልቀረ ርዕሰ አንቀጹ አውስቷል። ሚስተር ናቫልኒ ከሩሲያ ወደ በርሊን የተወሰዱት እንደ አውሮፓ አቆጣጠር ነሐሴ 20 ከሳይቤሪያ ወደ ሞስኮው በአይሮፕላን ሲጓዙ በመታመማቸው ነው። የበሽተኛው ቤተሰብ በጠየቀው መሰረት የሩሲያ ሐኪሞች በርሊን ሄደው እንዲታከሙ መፍቀዳቸውን ርዕሰ አንቀጹ ገልጿል። የበርሊን ሐኪሞች ታዲያ ናቫልኒ ኖቪቾክ የተባለው የኬሚካል መሳሪያ አካል በሆነ የነርቭ ኤጀንት እንደተመረዙ ተናግረዋል። ኖቪቾክ በሩሲያ የሚሰራ የኬሚካል መሳሪያ ነው። ሚስተር ናቫልኒ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን አጥብቀው ሲነቅፉ የቆዩ የተቃውሞ መሪ ናቸው። የጀርመን የሕክምና ጠቢባን ናቫልኒ መመረዛቸውን ካስታወቁ በኋላ ሩሲያ ያሉት የዩናይትድ ስቴትስ አምባሳደር ጆን ሱሌቨን የሩሲያ ባለስልጣኖች ለድርጊቱ ተጠያቂ በሆኑት ሰዎች ላይ አሁኑኑ የተሟላና ግልጽ ምርመራ እንዲያካሄዱ ጥሪ አድርገዋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ኬሊ ሚክናኒ የናቫልኒን መመረዝ ፍጹም ዘግናኝ ነው ማለታቸውን ርዕስ አንቀጹ ጠቅሷል። ሩሲያ ከዚህ ቀደምም የነርቭ ኤጀንት ኬሚካል ተጠቅማለች። ድርጊቱን የፈጸሙትን ሰዎች ተጠያቂ ለማድረግ ከአጋሮቻችንና ከዓለም አቀፉ ማህበረሰብ ጋር እየሰራን ነው። ለከሲው ተግባራቸው የገንዘብ ማዕቀብ ይጣላል። የሩሲያ ሕዝብ ካለምንም ስጋት በተለይም የኬሚካል ኤጀንት ስጋት ሳያድርበት የመሰለውን ነገር በሰላማዊ መንገድ የመግለጽ መብት አለው። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ የኔቶ አጋር ሀገሮች በላቫኒ ላይ የተፈጸመውን ዘግናኝ ጥቃት በተባበረ ድምፅ አውግዘዋል ብለዋል። ዋናው ጸሐፊ ስለ ግድያው ሙከራ በዓለም አቀፍ ደረጃ በሚደረገው ወገን ያለ የምርመራና አጥቂዎችን በመፈለግ ጥረት ላይ ሩሲያ እንድትሳተፍ ጥሪ ማድረጋቸውን ርዕስ አንቀጹ ጠቁሟል። ቡድን ሰባት በሚል ስያሜ የሚታወቁት በኢንዱስትሪ የበለጸጉት ሀገሮች ቡድንም በጉዳዩ ላይ መግለጫ አውጥቷል። የዚህ ዘግናኝ የምረዛ ጥቃት ተጠያቂዎችን ለይቶ ለማወቅና ለፍርድ ለማቅረብ በሚደረገው ምርመራ የተሟላ ግልጽነት እንዲኖር መግለጫው ጠይቋል። ሩሲያ የኬሚካል መሳሪያ ውልን በሚመለከት የገባቸውን ቃል ታሳቢ በማድረግ መስራት እንዳለባት ቡድን ሰባት ማሳሰቡን ርዕስ አንቀጹ ገልጿል። ቡድን ሰባት አያይዘውም በተቃውሞ መሪ ናቫልኒ ላይ የተፈጸመው ጥቃት ሩሲያ ውስጥ በዲሞክራሲና በብዝሃነት ላይ የሚካሄደው ሌላ ትልቅ በደል ነው። ሩሲያ ዓለም አቀፍ ማህበረሰብ ላቀረበው ጥሪ የምትሰጠውን ምላሽ በጥብቅ መከታተሉን እንቀጥላለን ይላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮም የቡድን ሰባት መግለጫን አስተጋብተዋል። እንዲህ አይነቱ ጥቃት ኬሚካል መሳሪያን መጠቀም የሚያግደውን ዓለም አቀፍ ውል ይጻረራል ብለዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ በዋና አዘጋጇ ትዝታ ብላቸው በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉና እኔ የሚያስተናገርኳችሁ ሰሎሞን አባተነን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ፣ ይጠንቀቁ፣ ለአዲስ ሕይወት ይትጉ፣ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም፣ ጤና ይስጥልን። Badan ada